የወጣቶች ዓለም። እንደ ጀርመንና ዩናይትድ ስቴትስ ባሉ የምዕራባውያን ሀገራት የሚኖሩ ወጣቶች ብዙ የትርፍ ጊዜ ማሳለፊያ አማራጮች አሏቸው። የሚጠቅማቸውና የሚጎዳቸውን የሚወዱትንና የሚጠሉትን በመለየት የትርፍ ጊዜ ማሳለፊያቸውን መምረት ግን የራሳቸው ድርሻ ነው። በዛሬው የወጣቶች ዓለም ያነጋግርኳቸው ወጣቶች አብዛኛውን የቅዳሜ ምሽታቸውን ስዕል በመሳል ለማሳለፍ ወስነዋል። የትና እንዴት? አዳም መስፍን የ26 ዓመት ወጣት ሲሆን በዩኒቨርሲቲ ኦፍ ሜሪላንድ የመጨረሻ ሴሜስተር የኮሌጅ ተማሪ ነው። የሚተዳደረውም ከትምህርቱ ጎን ታክሲ በመንዳት ነው። ከቅርብ ጊዜ አንስቶ ደግሞ ዋሽንግተን ዲሲ ውስጥ ሁለት ኢትዮጵያውያን ሰዓሊያን በጀመሩት ቤተሰብ የተሰኘ የስዕል ማዕከል ውስጥ ቅዳሜ ቅዳሜ ስዕል መሳል ጀምሯል። ሲያትል ምትኖር አክስት አለችኝ። ያው እናት ማጎቴችም ሁሉም ሲያትል ናቸው። ና ያ አክስቴ ባል ስሙ የአዴስ ቦጃ ይባላል። የአዴስ አቦጃ ያው በኢትዮጵያ ና በሲያትል ውስጥ በጣም የታወቀ አርቲስት ነው። የአፍሪካን ኔሽንን ባንዲራ በወርልድ ዋይድ ኮምፒቲሽን ዲዛይን በማድረግ ያሸነፈ ሰው ነው እና እሱ አርቲስት ሰለሞንን ያውቀው ነበረ። አርቲስት ሰለሞን ደግሞ አው አንዱ አርቲስት ነው። ከዛ ቤተሰብ ፔንቲንግ ያው የጀመሩት ማለት ነው እና ኢንቫይት አደረገው ና መጥቶ እንዲሳተፍ እንዲሁም ለምን አብረን አንሄድም አለኝ እኔም በቃ አይ ነው በደስ አለኝ፣ ኦኬ ሚልና የመጀመሪያ ጊዜያችን አንድ ላይ ፔንት ስናደረግ ነው። እኔና እሱ ሁሌ እዛ ሲያትል እያለው ያው በቲኔጀር እድሜ ፔንት ሲያደረግ እሱ አየው ነበረ። ቅዳሜ ቅዳሜ እነሱ ጋር ነበር ማሳልፈው፣ እና ደስ ብሎ በቃ ሄድን። እዛ በዛ ነው ቤተሰብ ፔንቲንግን የእኔ የተዋወቅኩት ማለት ነው። አዳም ስዕል መሳል ሀ ብሎ አልጀመርም። ቀደም ሲል ይኖርበት በነበረው ሲያትል የሚገኝ የትምህርት ተቋም በርካታ የስዕል ትምህርቶች እንደወሰደ ገልጾልናል። ሌላው ወደዚህ የቤተሰብ መሳያ ቦታ ካለፉት አራት ወራት አንስቶ ሜድ የጀመረው ናትናኤል አበበ የሶስተኛ አመት የዩኒቨርሲቲ ተማሪ ነው። ናትናኤል ስለዚህ የትርፍ ጊዜ ማሳለፊያ ቦታ የሰማው ከሌላው የቤተሰብ መሳያ መስራች አለሜ ታደሰ ነው። ቅዳሜ ቅዳሜ እነዚህ ፕሮግራም ጀመረና ለወጣቶች ፔት የምናደረግበት አዲስ ሰራ አለኝ ከዛ ሽያጥሩ በማለት ሁለት አመት በኋላ ከህቴጋር ሄደ። እና እዛ ባየሁት በጣም ደስ የሚል ነገር ነበረ። የተለያዩ ወጣቶች አሉ፣ ትላልቅ ሰዎች አሉ እና ኢንቫይሮመንቱ አካባቢ በጣም የሚያስደስት ነው። ሰው ማድረግ የሚፈልግ ከየት ያደርጋል፣ ማውራት የሚጫወት የሚፈልግ ያደርጋል። የዛን ቀን አንድ ስዕል ሞከርኩኝ። ከዛ በኋላ በየሳምንቱ ኦልሞስት ሄድ ጀመርኩኝ። ወደዛ ከመሄድ በፊት የስዕል ችሎታ ነበረ? በፍጹም። ከዛ ከመሄድ በፊት ስዕል ሞክሬ ማላቀብም ና የመጀመሪያ ስዕል ዛ ነው የሞከርኩት። እንደምንም ብዬ ከሁለት ሳምንት በኋላ አንድ ስዕል ጨርሻለሁ። ምን ነበር የሳልከው? አብስትራክት ነው ግን ወፍ አለች ብራንች ላይ ያለ ቅርንጫፍ ላይ ያለች ወፍ። ይህንን እድል ከአመቻቹ መስራቾች አንዱ የሆኑት አለም የታደሰ ስለ አመሰራረቱ ይገልጻሉ። መጀመሪያ እኔና ሰለሞን አስፋው የሚባል ሳል ያለ አሁን ኢትዮጵያ ነው ያለው ለእረፍት ሄዶ ሁልጊዜ ማስተማር ወጣቶቹ ማሰባሰብ የስዕል ሆነ የክሬቲቭ ነገር የሚሰራበት ቦታ ለመስራት እናስብ ነበረ፣ ግን በወሬ ብቻ ነው እንጂ አርገ ነው አናውቅም ነበረ። ከዛ ሌላ ጓደኛችን አለች። እና ሁልጊዜ ለምደው ማታረጉ ብለን አይ እናረጋለን፣ ምናምን ስንረት አንድ ቀን ጓደኞች ማንሰብስብ እሷ ቤት ጀመረን ማለት፣ የዛሬ ዘጠኝ እና መጀመሪያ የምናረገው ቡና ቤት ውስጥ ያገኘንበት ቦታ ነበር። ከዛ ራ ስናስበ አይ እንደሱ ከሚሆን ጥሩ ቦታ ፈልገን እዛ ብናረገው ይሻላላለን እና ጋለሪ ያገኘን እዛው ትቅዳሜ ቅዳሜ ከህጻናት አንስቶ እስከ ጎልማሳ ኢትዮጵያውያን አንድ ቦታ ተሰብስበው ስዕል መሳል የሚችሉበትን መንገድ መፍጠር መስራቾቹ የፈለጉበት ምክንያት ደግሞ የመጀመሪያው ዓላማ ምንድን ነው። በአሁኑ ጊዜ ወጣቶቹ ቅዳሜ፣ እሁድ ዊኬንድ ሲባል ከትምህርት ቤቱን ከስራም እረፍት ስለሚፈልጉ ብዙ ነገር የሚያይዙት ቡና ቤት ይሄዳሉ፣ የአረብ ሽሻ ያጭሳሉ፣ አልባሌ ቦታ ይውላሉ። ግማሹ ፈልጎ ነው፣ ግማሹ ደግሞ መሄዛል እና ዋናው ወጣቶቹ ማሰባ ነው የመጀመሪያው አላማ። ሁለተኛው አላማው እንግዲህ ከወጣቶቹ በላይ ደግሞ ሌላ ስዕል የሚሰሩ ሰዎች አሉ። ለየብቻቸው የእጅ ጥበብ የሚሰሩ ሰዎች አሉ። እነሱን ሁሉ አሰባስቦ በእውቀት ላይ የተመሰረተ ቦታ ለመፍጠር ነው አላማ። ወጣት ናትናኤል ከዚህ በፊት ሞክሮ የማያውቀውን የስዕል ጥበብ ከማዳበር ባሻገር ቤተሰብ ፔይንቲንግ ተብሎ ወደሚጠራው መሳያ ቦታ መሄዱ ከሌሎች ወጣቶች ጋር ለመተዋወቅ ልምድና እውቀት ለመለዋወጥ እድል እንደፈጠረለት ይናገራል። የተለያዩ አሁን፣ ለምሳሌ ባለፈው ሳምንት ከዩኒቨርሲቲ ኦፍ ሜሪላንድ ኢትዮጵያ ስቱደንት አሶሲሽን ተማሪዎች ነበረ መጥተው ነበረ እዛ የተለያዩ ነው። ስለ ክላስ ታዋሪያለሽ፣ ስለተለያዩ የኢንተርንሽፕ ኦፖርቹኒቲዎች ያወራሉ ተማሪው አለ። ከዛ በተረፈ ደግሞ ዋና ስራ ላይ ያሉ ሰዎች ደግሞ እዛ ይመጣሉ። ብዙዎች የኮምፒውተር ሳይንስ ሰዎች አግኝቻለሁ፣ ዶክተሮች አግኝቻለሁ። የተወሰኑ አርቲስቶች ራሱ ይመጣሉ። ምን እንደዚህ አይነት የተዋወቁ ሰዎች ይመጣሉ። ልምድ መቀያየር አለ፣ ታዋሪ አለሽ ወደፊት ደግሞ ሰዎች ክፉንም ካስፈለገ ደግሞ ለወጣት በጣም ጥሩ ኦፖርቹኒቲ ያገኛል እንበልና። ስለዚህ ስለ ቤተሰብ ፔንቲክ ባትሰማ ኖሩ የቅዳሜው ምሽትህን የት ነበር የምታሳልፈው? ቅዳሜ ዩዥሊ የዚህ ባልሄድ ምንድነው ወይ ዚ ኮሌጅ አካባቢ ይሆናለው ወይ ጓደኞች ቤት ሄዳለው ወይ ሙቪ ወይ እንደዚህ ላይክ እዚ አካባቢ ነው ዞር ዞር የምንለው። አንዳንዴ እዚ ጋር ስትመጪ ሳትፈልጊ የምታደረጋቸው ነገሮች ይኖራሉ። ከጓደኛ ጋር አዎ፣ መጠጣት አትፈልጊም፣ ማጨስ አትፈልጊም፣ ግን ያለሽ አማራጭ ጓደኞችሽ ሁሉም እዛ ከሄዱ አንቺን እዛ መሄድ እድል የሰፋ ነው። ስለዚህ እህ እንደዚህ አይነት ቅዳሜ ማታ እንደዚህ ባህርይ ሌላ ቦታ ካልሄድን ካልሄድም እና ምን እንልስራ እቤት መቀመጥ። ስለዚህ ለሱኛው ጥሩ ምርጫ ነው። የመሳል ልምድ ያለው አዳም ደግሞ ምንም እንኳን ለመሳል ያለው ጊዜ የተወሰነ ቢሆንም ይህ አጋጣሚ ተመልሶ ስዕል ላይ እንዲያተኩር ረድቶታል። እንደነገርኩሽ ሰራተኛም ተማሪም ስለሆንኩኝ ብዙ ጊዜ ወይ ውጪ ወይም ደግሞ ቤቴ ውስጥ ነኝ። አሁን ይሄንን ቤተሰብ ፔንቲንግ ከተሳተፍኩ መሳተፍ ከጀመርኩ በኋላ ግን ቤቴ ውስጥ ስሆን አንዳንዴ ይ ወይ ቲቪ ማየት ወይም ደግሞ አንዳንድ ሙቪዎች ምናምን ማየት ነበር። አሁን ግን ቤተሰብን መሳተፍ ከጀመርኩ በኋላ በጣም በትርፍ ጊዜ የማበዛው ፔንት በማድረግ ነው። ከቤተሰብ ውጭ ራሱ ወደ ሶስት ፔንቲንጎች ቤት ውስጥ ጨርሻለሁ። ኦልሬዲ ቤተሰብ ፔንቲንግ መሄድ ከጀመርኩ አሁን ኦልሞስት ወደ አንድ ወር ከግማሽ ይሆነኛል። እዛ ወደ ሶስት ፔንቲንጎች ሰርቻለው፣ ቤት ውስጥም ሶስት ሰርቻለው ፔንቲንግ። ያው ጊዜ ለመስጠት እየሞከርኩ ነው። ባለኝ ሰዓት ቤት ውስጥ ነው ፔንት ማድረገው። ሁሉንም ነገር ገዝቼ ቤት ውስጥ አለኝ። በብዛት የወጣቶቹን ስዕሎች ከፌስቡክ ገጻቸው ለተመለከተ ወደዚህ ስፍራ የሚሉት ሰዎች ቀድሞም የስዕል ችሎታ ያላቸው ሰዎች ናቸው የሚል ስሜት ይፈጥራል። ይህ አንድ መስፈርት ነው ወይ አልኳቸው። አለመታደሰን አይደለም፣ አይደለም፣ ባይደወይ፣ ብዙ ሰው እንደዚያ ይላል። ግን ምን መሰለሽ፣ አሁን ለምሳሌ ሁለት አይነት ሰዎች ይመጣሉ። አንዳንዶቹ ስዕል ሰርተው ከዛ ላቋረጡ ስዕል የሚወዱና መስራት የሚፈልጓል እና ትንሽ እውቀት ያላቸዋል አንዳንዶቹ ደግሞ ምንም እውቀት የላቸው ግን ለመሞከር የሚመጡ አሉ። እና ምንድን ነው በደንብ ስለምናሳያቸው ውጤቱ ጥሩ ይሆናል። ግን ችሎታ አይጠይቅም እዛ። ይኸውልሽ፣ ሌላው ደግሞ ብዙ ሰው የሚጠይቀኝ ለምሳሌ እዛ የሚመጣው ሰው ሁሉ ሰዓሊ ለመሆን አይደለም። የማያውቀውን ነገር ሰው እንዲሞክር ነው መጀመሪያ የምናደርገው መሰለሽ። ለምሳሌ አንድ ወጣት ይመጣል። ሲመጣ መጀመሪያ የሚፈልገው ምንድን ነው? የሚፈልገውን ነገር ይመርጣል ከዛ በኋላ ብዙ ጊዜ የሚመርጡት የኢትዮጵያ ነገር ነው እና የሚገርምሽ ደግሞ ብዙ እዚህ ሀገር ያደጉ ተወልደ ያደጉ ልጆች አሉ ወይም በልጅነታቸው የመጡዋል እና እነሱ ስለ ኢትዮጵያ ብዙ ነገር ማወቅ ይፈልጋል ለምሳሌ ስዕሉ እንዴት ነው የሚሳለው ይህን ነገር አይቼ ወድጄው ነበረ ስዬ ቤቴ ልስቀል እና ብዙ ጥያቄ ያላቸው፣ እኛም እናሳያቸዋለን። ምሽታቸውን በመሳል ለማሳለፍ ያሰቡ ወጣቶች ግን ወደዚህ ቦታ ሲሄዱ ሰላሳ ዶላር መክፈል አለባቸው። ዋጋው ተመጣጣኝ ነው ይላል ናትናኤል። ብዙ ጊዜ ወተሽ ራት ምስበይ ባንቴጂ የምታወጪው አይነት ብር ነው በሰላሳ ብር ይህን ካንቫስ ይሰጥሻል። ፔንቱ አለ አለሜና ሰለሞንም እየዞሩ አሲስት ያደርጋሉ። አይዲያ ከፈለግ ስብዳታ ከፈለግ ሲሎሰንስቲ ብዙ ሰው አንዳንዴ ለመጀመር ይከብደዋል። ሰው እሱ ጋር ይረዱናል። ከዛ ደግሞ አንድ ሳምንት ካልጨረሽው በሚቀጥለው ሳምንት መተች ደግሞ እንደገና መጨረስ ትችያለች። እሱ ክፍያ የለው። የቅዳሜ ምሽታቸውን ዋሽንግተን ዲሲ ውስጥ ስዕል በመሳል የሚያሳልፉት ወጣቶችና ስለ ጊዜ ማሳለፊያው ዓላማ ነበረ በዛሬው የወጣቶች ዓለም ዝግጅት የሰማችሁት። ኢትዮጵያ የምትገኙ ሌሎች ወጣቶችስ የሳምንቱን መጨረሻ እንዴት ታሳልፋላችሁ? አስተያየታችሁን በፌስቡክ አካፍሉን። ለዛሬው በዚሁ እንሰናበት። ልደት አበበ ነኝ። ጤና ይስጥልኝ።